በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ብፁዕ አባታችን አይንተ እግዚአብሔር፣ ካህናት፣ ዲያቆናት፣ መዘምራን፣ በደመ ክርስቶስ የተዋጃችው የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች በወደደን በጠራን በአምላካችን በመድኃኒታችን በኢየሱስ ክርስቶስም እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን የሰላም አምላክ የህይወት ባለቤት የህይወት ራስ የሁላችንን ህይወት ጠብቆ ለዚች ዕለትና ለዚህ ሰዓት በሰላም ስላደረሰን ስለጠበቀን፣ ይቅር ስላለን፣ ስለማያልቅበት ምህረቱ፣ ስለ አባታዊ ፍቅሩ፣ ስለ ውለታው ክብርና ምስጋና ለሱ ይግባው። እስከዚህ የነበረንን ጊዜ እንደባረከልን ሁሉ ከእኛ ጋር እንደነበረ በቀሪው ሰዓትም ከእኛ ጋር ሆኖ ነቢያት አባቶቻችንን፣ ቅዱሳን ሐዋርያትን ያስተማረ የመከረ ዛሬ እኛ እንመከርበት ዘንድ የሚገባንን ይህን የጸጋውን ቃል በእነሱ በኩል ያስተላለፈ አምላካችን እኛንም እንዲያስተምረን በቃሉ እንዲጎበኘን በቃሉ እንዲናገረን ምስጢሩን፣ ጥበቡን፣ ጸጋውን እንዲገልጽልን የእሱ ቅዱስ ፈቃዱ ይሆንልን፣ አሜን። እንኳን አደረሳችሁ። ዛሬ በቤተ ክርስቲያናችን ትልቅ በዓል ይታሰባል። ቅዱስ ሚካኤል ነው። የሰኔ ሚካኤል በታላቅ ክብር ታስባለች ቤተ ክርስቲያን። ስለዚህ የዛሬው ትምህርታችን ስለ ቅዱሳን መላእክት፣ በተለይም ስለ ቅዱስ ሚካኤል እንነጋገራለን እግዚአብሔር አምላክ በመላእክት በኩል የሰጠንን ጸጋ በመላእክት ጠባቂነት፣ ተራዳይነት ለኛ ያለውን የቸርነቱን መንገድ እንማማራለን። የትምህርታችን ርዕስ በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ ያለው ቃል ይሆናል። ቃሉ እንደዚህ ይላል ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ከዋነኞቹ ካለቆች አንዱ ሚካኤል ሊረዳኝ መጣ ነዋ። ሚካኤል አሃዱ እም መላኢት እም ቅዱሳን ቀደምት መጻ ይርድአኒ። ይህን የተናገረው ነብየ እግዚአብሔር ዳንኤል ነው። ነብየ እግዚአብሔር ዳንኤል በተለይ እነዚህ ሁለቱን ቅዱስ ሚካኤልንና ቅዱስ ገብርኤልን ስም እየጠቀሰ መላልሶ የተናገረው ነቢይ ወይንም በመጽሐፍ ቅዱስ ክፍል ውስጥ የምናገኘው በትንቢተ ዳንኤል ነው። ነቢዩ የሚካኤልን ተራዳኢነት ሲናገር ማዕረጉንም አብሮ ተናግሯል። ወይንም ደግሞ መላእክት የየራሳቸው ነገድ እንዳላቸው ሁሉ አለቆችም አሏቸው። ብዙውን ጊዜ በእኛ ቤተ ክርስቲያን አዘውትረን የምንጠራቸው ቅዱሳን መላእክት የመላእክት አለቆች የሆኑትን በተለይ ሰባቱን እንጠራለን። ብዙ ጊዜ አይታችሁ ከሆነ በጸሎት መጽሐፋችንም ድርሳነ ሰባቱ መላእክት፣ መልክዓ ሰባቱ ሊቃነ መላእክት እያል እንጸልይባችኋለን፣ እንጠራችኋለን። ከነሱ መካከል አራቶቹ ወይም አምስቶቹ በሀገራችንም ቤተ ክርስቲያን በስማቸው ታንጾ በስባቸው ጽላት ተቀርጾ እናስባችኋለን። በተራዳይነታቸው በጠባቂነታቸው በአመላጅነታቸው እንማጸንባችኋለን። ቅዱስ ዮሐንስም በራእዩ እነሆ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው ሰባት መለከትም ተሰጣቸው ይላል ዮሐንስ ራእይ ምዕራፍ 8 ከቁጥር 2 እናም እነዚህ ሰባቱ መላእክት ብላ ቤተ ክርስቲያን የምትጠራቸው የመጀመሪያው ቅዱስ ሚካኤል ነው። ቅዱስ ገብርኤል፣ ኡራኤል፣ ሩፋኤል፣ ራጉኤል፣ ፋኑኤልና ሳቁኤል ናቸው። እናም መላእክት ተፈጥሯቸው ለሁለት ነገር ሲሆን፣ አንደኛው ያለማቋረጥ ሁል ጊዜ እግዚአብሔርን ማመስገን ነው። ቁርሳቸውም፣ ምሳቸውም፣ ራታቸውም፣ ልብሳቸውም በአጠቃላይ ምስጋና ነው። እግዚአብሔርን እንዲያመሰግኑት ያለማቋረጥ ቅዱስ ቅዱስ እያሉ እንዲያመሰግኑት የተፈጠሩ ናቸው። ሰዎች በሁለተኛ ደረጃ እግዚአብሔርን ለማመስገን ደግሞ የተፈጠሩ ናቸው። መላእክት አንደኛው የተፈጥሮ ዓላማቸው ለማመስገን ሲሆን፣ ሁለተኛው ለተልእኮ ነው፣ ለመላላክ ነው። በማና በማን መካከል? በእግዚአብሔርና በሰዎች መካከል ለመላላክ ነው። ተልእኳቸውም አንደኛ ለመርዳት ለማዳን ለመጠበቅ ደስታን ለማብሰር። በሁለተኛ ነገር ደግሞ ወደ እግዚአብሔር የሚላላኩት የሚያቀርቡት ምልጃ ነው፤ ለሰው ልጅ ሁሉ፣ ለደከሙት፣ ለተዳደፉት፣ ለወደቁት፣ መንፈሳዊ አቅማቸው ላነሳቸው፣ መንፈሳዊ ሞራላቸው ለወደቀባቸው ሰዎች እግዚአብሔርን ፍርሃት እያላቸው ነገር ግን በተለያየ ነገር ለሚጠቁ ሰዎች ሁሉ በእግዚአብሔር ፊት ምን ያደርጋሉ? ያማልዳሉ፣ ይቆማሉ፣ ይጸልያሉ፣ ስለ እነሱ ይጮኻሉ። የመላእክት ዓላማቸው የተፈጥሮ ዓላማቸው ይህ ሲሆን፣ በተለይ ዛሬ የምንመለከተው ከነዛ መካከል አንዱን ቅዱስ ሚካኤልን ነው። በተለየ ስሙ በመጽሐፍ ቅዱስ ውስጥ የተጻፈለትን መላእክ እናያለን። መጀመሪያ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል ሚ ማለት ማን ነው ማለት ሲሆን ካ ማለት እንደ አምላክ፣ ኤል አምላክ ነው። ሁልጊዜ መላእክት ስሞቻቸውን ስታዩ ከእግዚአብሔር ስሞች ጋር የተያያዙ ናቸው። ያንን ምስጢርን እንመጣበታለን። የእግዚአብሔር ስም ተሸካሚዎች ናቸው። የእግዚአብሔር ስም ተሸካሚዎች የሆኑበት ምክንያት ከእኛ ጋር ያለውን ግንኙነትና በእግዚአብሔርና በእኛ መካከል ያላቸውን ስፍራ የሚገልጽ እጅግ በጣም ትልቅ ምስጢር ነው፣ ኋላ እናያለን። ስለዚህ ሁልጊዜ መልአክ ከፊቱ ላይ የአምላክ ስም አለው። ገብርኤል ስንላሁን ገብር ማለት ተላላኪ አገልጋይ ማለት ነው። ኤል የሚለው አምላክ ሲሆን የአምላክ አገልጋይ፣ የአምላክ ተላላኪ፣ የአምላክ ባለሟል ማለት ነው። እንደዚሁ ሌሎቹም እንደዚሁ ይቀጥላል ማለት ነው። ስለዚህ ሚካኤል ማለት እንደ አምላክ ያለ ማን ነው። ሚካኤል በተለየ ስሙ እንዳልኳችሁ በቅዱስ መጽሐፍ ውስጥ በተለያየ ስፍራ ተጠቅሷል። የመጀመሪያውን የምናገኘው በራእይ ምዕራፍ 12 ቁጥር 7፣ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይለናል። ይሄ መቼ ነው? በመላእክት ማህበር ውስጥ ሁከት ተነሳ። አይደለም ጥል ተነሳ። ጥል አምጪ ማን ነው? የመላእክት አለቃ የነበረው ሳጥናኤል ነው። ሳጥናኤል ሁከት አመጣ። በዛ ሁከቱ ውስጥ የብርሃን መላእክትን ይመራ የነበረው ቅዱስ ሚካኤል ነበር። ለዚህ ነው ሚካኤልና ሰራዊቱ ይላል፣ ከዘንዶ ጋር ተዋጉ ይላል። ዘንዶ የተባለው ሳጥናኤል ወይንም ዲያብሎስ ነው። ተዋጉ። ከውጊያው በኋላ ለነዛ ስፍራ አልተገኘላቸውም። ማለት ለነማን? ለዲያብሎስና ለተከታዮቹ ስፍራ ስላልተገኘላቸው ወዴት ሄዱ? ወደ ምድር ወረዱ። የሚቀጥለው አረፍተ ነገር ምንድን ነው የሚለው? ወዮ ለምድር ወዮ ለባህር ዲያብሎስ በሰማይ ስፍራ ስላልተገኘለት ወደ ምድር ወርዷልና ወደ ደቂቃ አዳም ወርዷልና ወዮለት የሚል አረፍተ ነገር ነው የምናነባው። ስለዚህ የብርሃን መላእክትን ይመራ የነበረው የነሱ አለቃ የነበረው ወደ ጨለማ የተለወጠውን ዲያብሎስን የተዋጋው ከሰማይ ስፍራ እንዳይገኝለት ያደረገው ማን ነው? ቅዱስ ሚካኤል ነው። ቅዱስ ሚካኤል ነው። እንደዚህ ሁሉ ዛሬም በሕይወታችን ለእያንዳንዳችን የሚዋጋልን፣ ዛሬም በሕይወታችን የሚቆምልን፣ ዛሬም ለእያንዳንዳችን ጠባቂ የሆነ ዲያብሎስን የሚዋጋ፣ ዲያብሎስን የሚቃወም የጨለማን ስራ ሁሉ የሚቃወም ትልቅ መልአክ የምሕረት የይቅርታ የማዳን መልአክ የሆነው ቅዱስ ሚካኤል ነው። እስቲ አንድ ሶስት ነገሮችን በዝርዝር እንመለከታለን። እግዚአብሔር ይግለጽልን። የመጀመሪያው ነገር የሚመራና የሚጠብቅ መልአክ ነው። በዓላማቸው ቅድም እንዳየን የሚመራና የሚጠብቅ መልአክ ነው። ማንን? ሁላችሁም ሰውን በሙሉ ነው አይደለ እንዴ? ሰውን በሙሉ የሚለው የመጀመሪያው መልስ ይሆናል። ሁለተኛው መልስ፣ አሁን ደግሞ ሰውን ሁሉ ስንል አሁንም የሚጠብቃቸው የሚንከባከባቸው የሚመራቸው እነማንን ነው በሚልንበት ጊዜ ሰውን ሁሉ የሚለው መልስ አይሆንም። እነማንን ነው ያመኑትን የእግዚአብሔር ሰዎች የሆኑትን ፈርሃ እግዚአብሔር ያላቸውን ሰዎች ነው። ያንን ሲገልጽ ቅዱስ መጽሐፍ በዘጸአት ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ላይ እንደዚህ ይላል። በመንገድ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። ይህን የሚናገረው ማን ነው? እግዚአብሔር ነው የሚናገራቸው። እነማንን ነው? ተናጋሪው እግዚአብሔር ነው። የሚነገራቸው የእስራኤል ሕዝብ ነው። በመንገድ ላይ ያሉ፣ በጉዞ ላይ ያሉ ሰዎች ናቸው። በአንድ ሰው አንቀጽ ነው የሚናገረው ያለ በመንገድህ ይጠብቅህ ዘንድ፣ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአክን በፊት እሰዳለሁ። እግዚአብሔር ነው እንዴ! ግሩም የሆነ ቃል ነው ወገኖች፣ ልክላችሁ ለእኛ ስንወስደው ደግሞ ዛሬ ለአንተ እግዚአብሔር ምን ይልሃል? መልአክን እሰድልሃለሁ ምን እንዲያረግ? እንዲጠብቅህ፣ እንዲመራህ። እግዚአብሔር ያዘጋጃ ስፍራ አለች። ለእስራኤላውያን ምድራዊት ከነዓን ነበረች። ለድና ለእናንተ ግን ሰማያዊት ኢየሩሳሌም ናት። ክብርና ምስጋና ለሱ ይሁን። ለድና ለእናንተ የዘለዓለም ሀገር ናት። ለድና ለእናንተ የህይወት ሀገር ናት ዘለዓለም ማረፊያችን የሆነች ሰማያዊት ኢየሩሳሌም ናት። ወደዛ ያገባችሁ ዘንድ ይመራችሁ ዘንድ ይጠብቃችሁ ዘንድ ማንን እልካለሁ? መልአኬን እሰዳለሁኛለ። የእስራኤል ህዝብ በዛ ጉዞ ውስጥ ሳሉ በምድር የሚዳስሱትና የሚያዩት መሪ ነበራቸው፣ አደለ? ማን ነው? ሙሴ ነው ከመካከላቸው የተመረጠው የሚያዩት እንደነሱ የሆነ ሰው የሆነ ቅርብ ያለውን ብቻ ማየት የሚችል ሙሴ ነበር። የማያዩት መሪያቸው የጠላትን አቅጣጫ እያየ አቅጣጫቸውን የሚያስተካክል ለሙሴ የሚራዳ ደመናውን የሚጋርድ መልአክ ነበር። እሱም ቅዱስ ሚካኤል ነው። መልአኬን በፊት እሰዳለሁ ለአንተም ለአንቺም ለሁላችንም እግዚአብሔር አምላክ የሰራዊት ጌታ የሚለን መልአኬን ሰጣችኋለሁ ይጠብቃችሁ ዘንድ ወዳዘጋጀሁትም ስፍራ ያገባችሁ ዘንድ። ቅዱስ ዳዊትም እንደዚሁ ለእነማን የሚለውን መልስ ሲመልስልን በመዝሙር 33 ከቁጥር 12 ላይ ምንድን ነው የሚለው? የተአየን መልአከ እግዚአብሔር አውዶሙ ለላይ ይፈርህዎ ወያድኅኖሙ የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል ይከትማል። ማለት በዙሪያቸው ልክ የዛሬው ሀገር የሚጠብቁ ወታደሮች ወይንም ሰራዊቶች መሬት ቆፍረው ምሽግ አብጅተው ሀገርን እንደሚጠብቁ መላእክት ምን ያደረጋሉ? እግዚአብሔር በሚፈሩት ሰዎች ዙሪያ ምሽጋቸውን ያበጃሉ፣ ይሰፍራሉ፣ ይታጠቃሉ፣ ይዘጋጃሉ ላይ ላይ ፈርህ ወያድህን ኖሞ እግዚአብሔርን የሚፈሩትን ሰዎች እንደዚሁም ደግሞ ያድኗቸዋል ይላል። ስለዚህ እግዚአብሔር እኛን ካዘጋጀልን የመዳን መንገድ እኛን ካዘጋጀልን የምረት መንገድ ለእኛ ካዘጋጀው ነገሮች አንዱ በመላእክት እንድንጠበቅ፣ በመላእክት እንድንመራ፣ በመላእክት እንድንድን ድነቱን ጠባቂነቱን፣ መጋቢነቱን በመላእክት በኩል አስተላልፎልናል። አንዳንድ ጊዜ በተሳሳተ አቅጣጫ ነው እንጂ ምን ይባላል ውቃቢ መልአክ የሚባል ነገር አለ አደለ? ግን እኛ የምንረዳው ውቃቢ ከተባለ ምንድን ነው? ውቃቢ የራቀው ይባላል። ውቃቢ የቀረበውም ሊሆን ይችላል። ምንድን ነው በመልአክ ስም ሰይጣን ሁልጊዜ ስለሚጠቀም ውቃቢ የምንለው ከነገሮች ጋራ የተያያዙ ከአብዳሩ ከቆሌው ከዚህ በዘር ሲወረስ ከመጣው ከሰይጣን በሰዎች ውስጥ ራሱን የመልአክ ባህሪ በማስመሰል ካስቀመጣቸው ነገሮች ውስጥ ከሚመጡት ጋራ አያይዘን ውቃቢም ብለን እንጠራለን። ውቃቢ ማለት ግን ጠባቂ ማለት ነው። አቀበ፣ ጠበቀ ዕቁብ አቃቢ ዕቅብት አቃቢት ጠባቂ መልአክ ማለት ነው። ስለዚህ እግዚአብሔር ለሰዎች መላእክትን ስላዘጋጀ እያንዳንዳችን በተለምዶ ውቃቢ መልአክ እንደምንለው ሳይሆን እያንዳንዳችን ጠባቂ መልአክ አለን። ወይንም ደግሞ አንዳንድ ጊዜ እንደምንለው ደጉ መልአክ መልካም ሥራችንን ይጽፋል የክፉ መልአክ ደግሞ የሆነው ሰይጣን ደሞ ክፉ ስራችን ይመዘግባል ምንለው ነገር አለ። በመሰረቱ መላእክት ከእግዚአብሔር ብቻ ይዘው ስለመጡ እግዚአብሔር ክፉ መዝገብ እንኳን አላዘጋጀልንም። በእውነት እግዚአብሔር ክፉ ሀገርንም አላዘጋጀም፣ ክፉ መዝገብንም ለእኛ አላዘጋጀም፣ ክፉ የሆነ መልአክም እየተከታተለን እንዲሰርተሻል እንዲሰርታል የሚል አላዘጋጀም። የመልአክ ብርሃንና ደጋግ የሆኑ መላእክትን እንጂ ለእኛ አዘጋጅቶናል። ታዲያ ክፉ መዝገቡ የሚመጣው መቼ ነው? በእኛ ምርጫ ሲሆን ብቻ ነው። ለዚህ ነው በግራ ለቆሙት ጌታ ምንድን ነው ያላቸው? እናንተ ከእኔ ወግዱ ወደ ተዘጋጀላችሁ ጋነ መሳት አላለም። ምንድን ነው ያለው? እናንተ ከእኔ ወግዱ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ነው የሚለው ያለ። ለምን ለእኛ አልተዘጋጀማ? ለእኛ እግዚአብሔር ያዘጋጀው መልካም ነገር ነው። በመልካም ነገር ፈጠረን፣ መልካም ነገር አዘጋጀልን። በመልካም ነገር ፈጠረን፣ መልካም መላእክትን ሰጠን። በመልካም እንድንመራ፣ በመልካም እንድንጠበቅ፣ በመልካም እንድንድን፣ በመልካም ወደ ተዘጋጀልን ሰማያዊት ከነአን እንድንገባ ነው ያዘጋጀልን። ክብርና ምስጋና ለእሱ ይግባው። ሁለተኛው ሁለተኛው የሚረዳ የሚያግዝ መልአክ ነው የሚረዳ የሚያግዝ መልአክ ነው። በችግራችን ውስጥ እያለን በፈተና ውስጥ እያለን ሊደርስልን የሚችል እኛ ወይንም በሃይማኖት በደከምን ጊዜ፣ በተለያየ መከራ ውስጥ በገባን ጊዜ፣ በእምነትም ላይ ደግሞ ጸንተን በቆምን ጊዜ፣ ከአቅማችን በላይ የሆነው ነገር ባጋጠመን ጊዜ መላእክት ለእኛ ይደርሳሉ። ስለዚህ ቅዱስ ሚካኤል በመከራችን በፈተናችን ጊዜ ሊደርስልን የሚችል የሚረዳ የሚያግዝ መልአክ ነው በዕብራውያን ምዕራፍ አንድ ቁጥር 14 ላይ ምን ይላል እነዚህ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ይላል እነማን መላእክት ሁሉ መዳንን ይወርሱ ዘንድ ማለት ሁሉ ይድን ዘንድ ሁሉ ከእግዚአብሔር ምሕረትን ያገኝ ዘንድ ሁሉ የእግዚአብሔርን ይቅርታ ያገኝ ዘንድ ለማገዝ የሚላኩ መናፍስት አይደሉምን? መልአክ ለማገዝ የሚመጣ መልአክ ነው። ምክንያቱም እኛ ሰዎች ስለሆን፣ ደካሞች ስለሆን ከተዘጋጀልን በክርስቶስ ደም ከተከፈተችው ገነት እንድንገባ የሚያግዘን በደሙ ከተቀደስን ዳግም እንዳንወድቅ የሚያግዘን ስንወድቅ የሚያነሳን የእግዚአብሔርን ምሕረት ይዞልን የሚመጣ ስለኛም የሚቆም የሚያግዝ መልአክ ነው፣ የሚረዳ መልአክ ነው። ለዚህ ነው ዳንኤል እነሆ መጣ ሊረዳኝ ከዋነኞቹ ከአለቆች መካከል አንዱ ሚካኤል መጣ አለ። ውጊያ ውስጥ ነው ያለው፣ ፈተና ውስጥ ነው ያለው። ደረሰልኝ፣ ሊረዳኝ መጣ ይላል። መላእክት የሚራዱ የሚያግዙ ለኛ የተሰጡን አገልጋዮቻችን ናቸው። በጣም የሚገርም ነው። አንዳንድ ጊዜ በውጭ ያሉ ወንድሞቻችን ይህን ስለማይረዱ የቤተ ክርስቲያንን አስተምህሮዋን ሲቃወሙ እንሰማለን። ያለማወቅ ነው። ልክ ይህንን በተሳሳተ መንገድ መላእክትን እንደምናመልካቸው የሚያዩን አሉ። እኛ አይደለንም። እግዚአብሔር ያግዙን ዘንድ ሰጠን። እግዚአብሔር ይረዱን ዘንድ ሰጠን ከእኛ ጋር ይቆሙ ዘንድ ሰጠን፣ ይመሩን ዘንድ ሰጠን፣ ወደ ሰማያዊት ከነአን ያገቡን ዘንድ ሰጠን። እየተግባባን ነው ወገኖቼ፣ ሊያግዙ የሚላኩ ይለናል። ታዲያ ይህም ባለማወቅ ኦርቶዶክስ ቤተ ክርስቲያን መላእክትን የምታመልክ ያለ መንገድም ደግሞ የምታከብራቸው እየመሰላቸው ብዙ ስልናገሩ እንሰማችኋለን። ነገር ግን የእግዚአብሔር እስትንፋስ የሆነው ቅዱስ ቃሉ የሚመሰክረውን ነው። ቤተ ክርስቲያን የምትመሰክረው፣ ቤተ ክርስቲያን ለሕዝቦቿ የምታስተምረው ስለተቀበለች ነው። የሚያዘክሩትም አዎ ተራዳኢ መልአካችን ነው ብለው ነው። የሚያዘክሩትም አማላጃችን ነው ብለው ነው። በጸሎት የሚጠሩትም ጠባቂያችን ነው ብለው ነው። አምላካችን ብለው አይደለም። በእርግጥ ደግሞ ከውስጥም ያሉ ወንድሞቻችን ደግሞ ያልገባቸው ባለማወቅ እንደ ፈጣሪ እንደ አምላክ የሚጠሩ አይታጡም። ነገር ግን ቤተ ክርስቲያን በሁለቱም መንገድ ሳይሆን በሁለቱም በተሳሳተ አቅጣጫ ሳይሆን ምዕመናኖቿን የምትመራው ከቅዱስ ቃሉ በተቀበለችው መልእክት ነው። ወገኖቼ መልአኩ የሚያግዝ ነው። መልአኩ የሚረዳ ነው። መልአኩ የሚጠብቅ ነው። እሁን ያለ አጋዥ በዚህ ዓለም ውስጥ ማን ነው ሊኖር የሚችለው? ያለ ረዳትስ ሊኖር የሚችለው ማን ነው? እግዚአብሔር እኮ ይህንን ያውቃል። ስለሚያውቅ አዘጋጃቸው። እሱ ካዳነን በኋላ እሱ በደሙ ከዋጀን በኋላ ወደ መንግሥቱ ካስገባን በኋላ ዜግነቱን ከሰጠን በኋላ እኮ ነው ይድኑ ዘንድ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው አለ። ስለዚህ እኛን ለማገዝ እኛን ለመርዳት ለእኛ የሚላላኩ ደስታችንን ለማብሰር የሚመጡ ለቆርኔልዮስ እነሆ ጸሎትህ ተሰማልህ፣ ደስ ይበልህ እንደተባለ፣ ለዘካርያስም ጸሎትህ ተሰምቶልሃል እንደተባለ፣ መላእክት ደስታን የምሥራችን ይዘውልን የሚመጡ ጠባቂዎቻችን፣ አጋዦቻችን ስለሆኑ እናከብራችኋለን፣ በስማቸው እንማጸናለን እና ይህ ያልገባቸው ወገኖች ግን ብዙውን ጊዜ ላለመሸነፍ ወይንም ለተሰማሩበት ዓላማ ላለመሸነፍ የሚሰጡን መልስ ነው። ጦጣ ብልህ አውሬ ናት። አይደለም ብልህ እንስሳ ናት በጣም እና ብርቱካኑን አየች፣ ልትበላ ፈለገች። ብርቱካኑ ደግሞ በምን ታጥሯል? በአጋም ሾህ ውስጥ ነው ያለው። በብርቱካኑ ግንድ ላይ፣ በቅርንጫፎቹ ላይ አጋም ተዘርግቷል። ብርቱካኑን ፍሬ አየች፣ ልትበላ ፈለገች። እንጨቱ ላይ ለመውጣት ስትሞክር ጠቅ ያረጋታል። አሁንም ስትደግም ሌላኛውን እግሯን ደግሞ ጠቅ ያደርጋታል እንደውም ብርቱካን አልበሰለም ብላ ወረደች ይባላል ምክንያት ነው ስለዚህ በተለያየ መንገድ በተለያየ መንገድ መሰረታቸውን የሳቱ ትክክለኛውን ነገር ያላገኙ በሰዎች አቅጣጫቸውን ያጡ ሰዎች ምክንያት ብዙ ነገር ሊሰጡን ይችላል እኛ ኦርቶዶክሳውያን የቤተ ክርስቲያን ልጆች የምናምነውን በትክክል መረዳትና መመስከር መቻል አለብን የመላእክት ክብር ሌላ ነው። የአምላክ ክብር ሌላ ነው። የቅዱሳን ክብር ሌላ ነው። የሰዎች ደግሞ የአማኞች ክብር ሌላ ነው። ይህንን ለይተን መረዳት ማወቅ አለብን። ስለዚህ መልአኩ አጋዣችን፣ ረዳታችን፣ ጠባቂያችን ነው። ይህን ስለሰጠን አምላካችን ክብር ምስጋና ይግባው። ሌላው ሶስተኛው ይቅር የሚል መልአክ ነው ይለናል። ይቅር የሚል መልአክ ነው ይለናል። መቼም አይጣል ነው አሁን አንዱ አንዱ እንዶ በውጪ እምነት ያለ ሰው ይሄንን ብትነግሩት እዴ ይሄንንም አምላክ አደረጋችሁ ምክንያቱም ይቅርባ የአምላክ ነው እንጂ ማን ሊሆን ይችላል ልል ይችላል ነገር ግን እንዴት ነው የምንረዳው እኛ ምን ማለታችን ነው ይቅር የሚል መልአክ ስንል ከቅዱስ መጽሐፍ ተነስተን ነው አሁንም ዘፀአት ምዕራፍ 23 ከቁጥር 21 ላይ እንደዚህ ይላል ከቅድሙ ንባብ የሚቀጥል ነው በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። ሙሉ አረፍተ ነገሩ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም አገር ያገባህ ዘንድ መልአኬን በፊትህ እሰዳለሁ። በፊቱ ተጠንቀቁ ኃጢአት እንዳትሰሩ ይቅር አይልምና ስሜ በሱ ላይ ስለሆነ ይቅር አይልምና እንዳታስመርሩት ብሎ ከመስጠንቀቂያ ጋር እግዚአብሔር የሰጠው ቃል ነው የተግባባን ነው ወገኖቼ ስሜ በሱ ላይ ነው አለ ቅድም እንዳልኳቸው ሚካኤል ስንል ኤል ስም አምላክ ነው የአምላክ ስም ነው መላእክት የእግዚአብሔርን ስም ስለሚሸከሙ የቅርታውን ይሰጣሉ መላእክት የእግዚአብሔር ስም ስለሚሸከሙ ማዳኑን ያደርጋሉ። መላእክት የእግዚአብሔር ስም ስለሚጠቀሙ እግዚአብሔር ብቻ ሊሰራ የሚችለውን ነገር ይሰራሉ። የእግዚአብሔርን ስም ስለሚሸከሙ ለእግዚአብሔር ብቻ የተሰጠውን ለአምላክ ብቻ የሚቻለውን ነገር ይሰራሉ። ይቅርታ ይማን ነው አሁ እግዚአብሔር ብቻ ነው ይቅር የሚል ኃጢአትን የሚያስሰሪ የእሱ መለኮታዊ ስልጣን ብቻ ነው ነገር ግን መለኮታዊ ስም የተሸከሙ የእሱ ተላላኪዎች መላእክት ይቅር ይላሉ በማን በአምላክ ይቅርታ እየተግባባን ነው ስሜ በእሱ ስለሆነ ይቅር አይልምና በፊቱ ኃጢአት ብትሰሩ እንዳታስመርሩት አለ ያድናቸዋል ሲልም እንደዚሁ ነው ሰለስቱ ደቂቅ ከእሳት ውስጥ አድኗቸዋል። መልአኩ ገብርኤል ዳንኤልም ከአንበሶች ጉድጓድ አውጥቷል። ቅዱስ ሚካኤል ጴጥሮስንም ሰንሰለቱን በጣጥሶ ከእስር ቤት አውጥቶታል። መልአኩ ሌሎችንም እንደዚሁ አድኗል። በሰኔ አስራ ሁለት ቀን ቤተ ክርስቲያን የምታስበው ባህራንንም ከውሃ ውስጥ አድኖታል፣ ከሞት እጅም አድኖታል። ነገር ግን ማዳን የማን ነው? ሁላችሁም መልሱ። ማዳን የማን ነው? በእግዚአብሔር ማዳን ውስጥ ግን መላእክት ያድናሉ። የእሱን ማዳን ተሸክመው ያድናሉ። የእሱን ስም ተሸክመው ይቅር ይላሉ። ይቅር ማለት ኃጢአትን ማሰሰረይ። ማዳን የእግዚአብሔር ሲሆን፣ መላእክት ግን የማዳን እጆቹ ናቸው። መላእክት ግን የይቅርታ እጆቹ ናቸው። መላእክት ግን የምህረቱ ማስተላለፊያ መሳሪያዎቹ ናቸው የእግዚአብሔር ስለዚህ ይቅር አይልምና እንዳታስመርሩት ይላል እንዲሁም ደግሞ መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ እሱም የመጀመሪያው ቃል ይቅር የሚል ከመዓትም የራቀ ቅዱስ ሚካኤል ነው አለኝ ይላል መንፈስ ቅዱስ የሰጠው መልእክት የመጀመሪያው ቃል ምን የሚለው አለ ከመዓት የራቀ ይቅር የሚል ከማአትም የራቀ ቅዱስ ሚካኤል ነው አለኝ ይላል። ስለዚህ ሁልጊዜ መልአከ ምረት ብለው ያመሰግናሉ አባቶቻችን ሊቃውንት። ቅዱስ ጊዮርጊስ የምረት መልአክ ይለዋል አባ ጊዮርጊስ ዘጋስጫ። ቅዱስ ያሬድም እንደዚሁ የምረት መልአክ ይለዋል። ምክንያቱም ለምረት የሚላክ አንዳንድ ጊዜ ሰዎች ታዳ እንደው ሚካኤል እንዳየ ገብርኤል እንዳይ ይላሉ። ምን ለማለት ነው? ገብርኤል እንደ ቁጠኛ፣ ሚካኤልን እንደ ትዕግስተኛ አድርጎ ይመለከታሉ። ነገር ግን መላእክት ወገኖቼ የእግዚአብሔርን ጸጋ ነው የሚያካፍሉት። የባህሪ የጠባይ ጉዳይ አይደለም እና ሰዎች በጣም ገብርኤልን ይፈራሉ። ሚካኤልን ደግሞ እሱ ደግ ነው ይቅርባይ ነው ይላሉ። ለማንኛውም መላእክት እንደተሰጣቸው ጸጋ፣ እግዚአብሔር እንደላካቸው መልእክት የሚያደርሱ ናቸው። ስለዚህ የምረታ መልአክ ነው። ይቅር የሚል ከማቲም የራቀ ነው ቅዱስ ሚካኤል ነው ብሎ ነገረኝ ይላል። ዛሬም ቅዱስ ሚካኤል በዚህ መንገድ ለተማጸኑት፣ በዚህ መንገድ ለጸለዩት፣ ስሙን በአመላጅነት ለተጠቀሙት፣ ተራዳይነቱን ላመኑት ክርስቲያኖች በሙሉ የሚራዳ መልአክ ነው። እያንዳንዳችሁ አሁን ብትመሰክሩ፣ በእያንዳንዳችሁ ቤት ረድቷቸዋል። በእያንዳንዳችሁ ቤት ቆሞላችኋል። ለአፎሚያ እንደ ቆመ ቆሞላችኋል። አፎሚያ ከዲያብሎስ መንጋጋ እንደ አዳናት እናንተንም አድኗችኋል። ሶስናንም ከነዛ ክፉዎች ከሐሰት መስካሪዎች፣ ከሐሰት ካሳሾች እንደ አዳናት ብዙዎቻችን ብዙዎቻችሁን አድኗችኋል። ብዙዎቻችን አድኖናል። ማዳኑ የእግዚአብሔር ሲሆን በእግዚአብሔር ማዳን ውስጥ ታድጎናል፣ በእግዚአብሔር ማዳን ውስጥ ጠብቆናል። ስለዚህ ተራዳኢ መልአክ ነው እንላለን። ረዳኤ ምንዱባን ሚካኤል በከመት ዓለም ዘልፈ ለሮድዮት ኤ ነአሰፊያ ከክንፈ አንተ የተቸገሩትን የምትራዳ ሚካኤል ሆይ፣ ለተጨነቁት የምትደርስላቸው ፈጣን መልአክ ሆይ፣ በከመት ዓለም ዘልፈ እንዳስለመድክ እስራኤልን በመርዳት እንዳስለመድክ ከእኛ በፊት የነበሩ ቅዱሳንን በመርዳት እንዳስለመድክ ከእነሱ ጋር እንደቆምክ ዛሬም ለእኛ ቆምልን፣ ዛሬም ክንፍህን ዘርግተ ከዲያብሎስ ፈተና፣ ከዲያብሎስ ከሚያመጣው መከራ፣ ከዲያብሎሳዊ ጥላቻ፣ ከዲያብሎሳዊ ክፉ ሥራ ሁሉ ጠብቀን ብለው ነው አባቶቻችን የጸለዩት። በዚህ መንገድ ነው ኦርቶዶክስ ቤተ ክርስቲያን የምታምነው፣ በዚህ መንገድ ነው የምታስተምረው። ስለዚህ ጠባቂያችን ረዳታችን የሆነው መልአክ አሁንም ከእኛ ጋር ነው ያለ። ለእኛ የሚቆም ለእኛ ማዳን ሁልጊዜ የሚንበረከክ ነው ነው። ስለዚህ ለሁላችንም ይቆምልን፣ ሁላችንም በአመላጅነቱ ይርዳን። የመጨረሻውና ሌላው የሚማልድ መልአክ ነው የሚማልድ መልአክ ነው። ዘካርያስ ምዕራፍ 1 ቁጥር 12፣ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ምን የሚል ቃል ነው የምናገኘው የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ ሰባ ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለኝ ይላል ከእግዚአብሔር ጋር ሲሟገት መልአኩ ከእግዚአብሔር ጋር ሙጉት ሲገጥም ስለ እነማን ስለተፈረደባቸው ከተሞች በእግዚአብሔር ቁጣው ስላሉ ሰዎች፣ በእግዚአብሔር ቁጣ በታች ስለሆነችው ሀገር። አዎ በእግዚአብሔር ፍርድ በታች ስለሆነችው ሀገር መልአኩ እስከ መቼ ነው የማትምራቸው? እስከ መቼ ነው ቁጣህ የሚነደው አለ። እስከ መቼ ነው ከእግዚአብሔር ፊት ሲሟገት ነው የምናየው። መላእክት ስለ እያንዳንዳችን ህይወት እኛ ስለምንጠቀምበት ነገር ሁሉ የሚማልዱ ናቸው። እንደውም ቅዱሳን ምን ይላሉ? ከእኛ አልፎ ለእንስሳቱ ሁሉ ይማልዳሉ ይላል። ለምን? በተዘዋዋሪ እንስሳቱም የእኛ ህይወት ናቸው አይደለ እ እኛ እንድንጠቀምባቸው እንድንኖርባቸው። መሬትም ከእኛ ህይወት ጋር የተያያዘች ናት። በመሬት ላይ ያለው ለእኛ ጥቅም የተፈጠረው ነገር በሙሉ ከህይወታችን ጋር የተያያዘ ነው። ስለዚህ በተዘዋዋሪ መንገድ ለኛ ስለሆነ እኛን ለሚጠቅሙ የእኛ መጠቀሚያ ስለሆኑት ነገር ሁሉ መላእክት ይማልዳሉ፣ ቅዱሳን ይማልዳሉ። ስለዚህ እስከ መቼ ነው ማትምራቸው ይላል። ጌታ ራሱ ደግሞ በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ በማስተማር ዘመኑ ራሱ መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሏል። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ አለ። ተናናሾች የተባሉት አሉ። አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው ሁልጊዜ በሰማይ የአባቴን ፊት ያያሉ ይላል። ከነዚህ ከተናናሾቹ ሰዎች፣ ተናናሾች ናቸው ያሏቸው ሰዎች የናቋቸው፣ በእግዚአብሔር ዘንድ ግን ክብር ያላቸው በህብረተሰብ መካከል ምናልባት በሀብትም ይሁን በእውቀትም ይሁን በዘርም ይሁን በምንም ይሁን የሰው ልጅ በሚሰጠው ሚዛን፣ የሰው ልጅ በሚሰጠው መስፈርት አነሱ የተባሉ ሰዎች አሉ። እነሱ እንዳትንቁ ተጠንቀቁ አለ ለምን መላእክቶቻቸው ሁልጊዜ ዘወትር የሰማዩን አባቴን ፊት ያያሉ ማለት ምን ማለት ነው በሰማዩ አባቴ ፊት ይቆማሉ ስለ እነሱ ያማልዳሉ ስለ እነሱ ይጸልያሉ ስለ እነሱ ይንበረከካሉ እንዳትንቋቸው ተጠንቀቁ ቅድም በአንደኛው ነጥብ ላይ እንዳየን ለእያንዳንዳችን ጠባቂ የሆኑ መላእክት እያንዳንዳችንን የሚታደጉ መላእክት ለእያንዳንዳችን ሕይወት የተሰጡ መላእክት ሁልጊዜ በእግዚአብሔር ፊት ይቆማሉ። ሁልጊዜ በእግዚአብሔር ፊት ይቅርታን ለሰው ልጆች ይለምናሉ። አንዳችን አንዳችንን ስናጠቃም መላእክት ለኛ ይቆማሉ። ስለዚህ ነው ተጠንቀቁ መስጠንቀቂያ ነገር ነው የተሰጠው። ስለዚህ ለእኛ ያማልዳሉ፣ ለእኛ ይቆማሉ። እዚህ ላይ አንድ ነገር ልነግራችሁ እፈልጋለሁ። ብዙውን ጊዜ ሰዎች አሁንም ባለመረዳት የእግዚአብሔርን ቅዱስ ቃል በትክክል ባለመረዳት የተነሳ ሚካኤል አመላጅ ነው ብትሉት አንድን ፕሮቴስታንት አማኝ የሆነ ሰው አመላጅማ ኢየሱስ ነው እንጂ እንዴት ይላቸዋል። ለምንድነው እንደዚህ የሚሉት? ለመሆኑ የኢየሱስ አመላጅነት ምንድን ነው? የመላእክት አመላጅነት ምንድን ነው? ምንድ ነው ልዩነቱ? የቅዱሳንስ አመላጅነት እንዴት ነው? በደንብ ማወቅ ያስፈልጋል ወገኖቼ። እና አሁንም ባለመረዳት የተነሳ የሚመጡ ብዙ ጥያቄዎች አሉ። ከውጭ ወደ ውስጥ የሚመጡ ከውስጥም ወደ ውጭ የሚወጡ ባለመረዳት፣ በምን አለበኝነት እንደዚሁ ዝም ብሎ የሚጎርፉ መልሶችም ደሞ አሉ። ስለዚህ እዚህ ጋር በጣም ጥንቃቄ የሚያስፈልገው ለመሆኑ፣ መጀመሪያ የኢየሱስ አመላጅነት የሚለውን እንይ። ጌታ ለእኛ አማልዶናል አይደለ እንዴ? መቼ? ጎሽ ኔ አባት፣ እንደው እንዲች ብለው ምልክት አሳዩኝ። በተሰቀለበት ጊዜ አሉ። ትክክል። አዎ፣ በጌቴ ሰማኒ በጸሎተ ሐሙስ ምሽት ጀምሮ እስከ መስቀሉ ድረስ ነፍሱን ከስጋ እስከ ለየባት ሰዓት ድረስ ለእኛ አማልዶናል። ለእኛ አማልዶና ትክክል ነው። ያ ምልጃ የተለየ ምልጃ ነው ወገኖቼ። ያ ምልጃ ከመላእክት ምልጃ ጋር የሚነፃፀር ምልጃ አይደለም። በደንብ ስሙኝ። ያ ምልጃ ከቅዱሳን ከጻድቃን ጋር የሚነፃፀር ምልጃ አይደለም። ከእናታችን ከቅድስት ድንግል ማርያም ጋር የሚነፃፀር ምልጃ አይደለም። በደንብ አድምጡት። የምልጃ የተለየ ምልጃ ነው። ልዩ የሚያደርገው ምንድን ነው? ክርስቶስ ወልደ እግዚአብሔር ወልደ ጓለ ማውታ የአብ ልጅ የድንግል ማርያም ልጅ ክርስቶስ የማለደው ምልጃ ልዩ የሚያደርገው መጀመሪያ ነገር እሱ ሁሉንም መሆን ስለቻለ ነው። እሱ ሁሉንም መሆን ስለቻለ ነው። ወይንም በወንጌል አነጋገር መካከለኛ ስለሆነ ነው። የአዲስ ኪዳን የምህረትና የይቅርታ ኪዳን የይቅርታና የምህረት ውል እሱ መካከለኛ ስለሆነ ነው። በደንብ ለመግለጽ አሁንም ሁሉንም ስለሆነ ነው። ማለት ምን ማለት ነው? እንደ ሰውነቱ ማለደ አባቶ ይቅርበላቸው አለ። እንደ ሰውነቱ የሚያደርጉትን አያውቅምና ኃጢአታቸውን ይቅርበል አለ። እንደ ሰውነቱ በጌቴሴማኒ ተንበርክኮ ላቡ እስክንጠፈጠፍ ድረስ አለቀሰ። እንደ ሰውነቱ ይሄ አንድ ነገር ነው። ሁለተኛ እንደ አምላክነቱ ይቅር አለን። ራሱ ያቀረበውን ምልጃ ራሱ ተቀበለና ይቅር አለን። ራሱ ባቀረበው ምልጃ እሱ ምሕረትን ሰጠን። ራሱ በግ ሆኖ ቀረበ። በጉን ተቀባዩም እሱ ነበረ። መሥዋዕቱን አሰራጊውም እሱ ነበረ። ምክንያቱም አንድ አምላክ ነው ያለው። በአብ ውስጥ ተማላጅ ነበረ በለበሰው ሰውነቱ አመላጅ ሲሆን በአብ ውስጥ በመለኮታዊ ባህሪው ግን ያንን በሰውነቱ ያቀረበውን ምልጃ ተቀበለና ይቅር አለን። በሰውነቱ የታረደ በግ ሆኖ ሲቀርብ በአምላክነቱ በጉን ተቀበለና መሥዋዕቱን ሰዋና ይቅር አለን። እየተግባባን ነው። በጉም እሱ ነበር፣ ካህኑም እሱ ነበር፣ የካህኑንም ጸሎት ተቀባይ አምላክ ደግሞ እሱ ነበር። ስለዚህ እዚህ ውስጥ ሊገባ የሚችል ፍጡር ማን ነው አሁን እየተገባባን ነው ማን ነው እዚህ ውስጥ ሊገባ የሚችል እነሱ በቀላል እንደሚናገሩት አይደለም የኢየሱስ አመላጅነት ማለት ወገኖቼ ሰው መሆንና አምላክ መሆን ማለት ነው መካከለኛ የሚለውም ነገር በሁለት ነገሮች መካከል መቆም ማለት አይደለም ከዛም የተለየ ነው እሱ በአምላክነቱ በእግዚአብሔር ዘንድ ነው በሰውነቱም በእኛ ዘንድ ሆነ ሰው በመሆኑ ከእኛ በኩል ቆመ። አምላክ በመሆኑ እግዚአብሔር በመሆኑ በአምላክነቱ ቆመ። እዚህ ውስጥ ሊገባ የሚችል ፍጡር ማን ነው? እዚህ ውስጥ ሊገባ የሚችል መልአክ ማን ነው? ማንም የለም። አንድ ጊዜ ሰው መሆን የተቻለው ሰው ሆኖ አምላክም መሆን የተቻለው አንድ ብቻ፣ እሱ የአዲስ ኪዳን መካከለኛ፣ እሱ ብቻ ለአንድና ለመጨረሻ ጊዜ አማለደን ለአንድና ለመጨረሻ ጊዜ ዕለተ ዓርብ ያማለደን ምልጃ፣ ዕለተ ዓርብ ለእኛ ያቀረበው ጸሎት እስከ ዓለም ፍጻሜ ድረስ ሲያስምር ኃጢአትን ሲያስተሰሪ በደላችንን ሲደመስስልን ይኖራል እስከ ዓለም ፍጻሜ ድረስ። ክብርና ምስጋና ለሱ ይግባው። የኢየሱስ አመላጅነት ማለት ይሄ ነው። የቅዱሳን አመላጅነት ወገኖቼ ከእኛ ወገን ብቻ ናቸው ማቅረብ እንጂ ይቅር ማለት የነሱ ጸጋ አይደለም። ጥያቄ ብቻ ነው። ከቅድስተ ቅዱሳን ድንግል ማርያም ብንጀምር ቅድስት ማርያም ስለ እኛ ትጸልያለች፣ ስለ እኛ ትማልዳለች፣ ስለ እኛ በልጇ ፊት ታለቅሳለች፣ ትንበረከካለች። ነገር ግን ጸሎቱን የመቀበሉና ይቅር የማለቱ ምሕረትን የመስጠቱ ሥራ የማን ነው? የእግዚአብሔር የልጁ ይ መድኃኔ አለም ክርስቶስ ነው። መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሌሎችም ሊቃነ መላእክት ተፈጥሯቸው ለመላላክ ስለሆነ ለሰው ልጆች ሁሉ ይጸልያሉ፣ ይቆማሉ፣ ይጠይቃሉ። ነገር ግን ጥያቄያቸውን ተቀብሎ በጥያቄያቸው መሰረት ይቅርታን የመስጠት ድህነትን የማድረግ ስራው የእግዚአብሔር ነው። ስለዚህ ፍጡር ዝ ውስጥ አይገ ይህ ከሆነ ይህ ከሆነ እውነት የተደባለቀባቸው የተሳሳቱ ሰዎች እንዴት እንደዚህ ይሉናል። ታዲያ እንዴት የቅዱሳንና የጌታን የቅዱሳንን አምላክና የቅዱሳንን ምልጃ እንዴት አንድ ላይ ያዩታል? ያው እንደዚህ ብለን ልንመሰክር ይገባል። እንደዚህ ብለን ልናስረዳ ይገባል። እኛ መላእክትን አናመልክም። መላእክትን እናከብራለን ከቅዱስ ቃሉ በመነሳ እኛ ቅድስት ድንግል ማርያምን እናከብራለን፣ በአማላጅነቷ እንማጸናለን። ለእኛ የተሰጠችን የጸጋ እናታችን ናትና፣ ግና አናመልካትን። ቅዱሳንን ሁሉ በተሰጣቸው ጸጋ አመላጆቻችን ናቸው ብለን እግዚአብሔር ያከበራቸው ነው ብለን እናከብራቸዋለን። ጸልዩልን እንላቸዋለን። የእናንተን አምላክ ማልዱልን እንላቸዋለን። ከቃሉ ባገኘነው መሰረት፣ ግና አናመልካቸውም። የሚመለክ አንድ ብቻ ነው። የሚመለክ እግዚአብሔር ብቻ ነው። ስለዚህ ወገኖቻችን ይሄን ሊረዱ ይገባል። የተደበቀውን በፖለቲካም ይሁን በጥቅምም ይሁን በተለያየ መንገድም የተሸፈነውን እውነት ሊረዱ ይገባል። እኛ ኦርቶዶክሳውያን የቤተ ክርስቲያን ልጆች የቆምንበት እውነት ስለሆነ የተመሠረትንበት የነቢያትና የሐዋርያት መሰረት ስለሆነ ይህንን የእውነት መሰረት ይህንን እውነት ልናወጣ፣ ልንናገር፣ ልንሰብክ፣ ልናውጭ ይገባል እንጂ ልናፍር አይገባም። ዝም ልንልም አይገባንም። ልናውጭ ይገባናል። ቅዱስ ሚካኤል እንደ እግዚአብሔር ያለ ማን ነው የተባለው መልአክ ለኛ የሚረዳ፣ የሚያግዝ፣ የሚጠብቀን፣ የሚመራን ይቅር የሚለን እንዲሁም ደግሞ ለእኛ የሚማልድ በእግዚአብሔር ፊት የሚቆምልን መልአክ ነው። ያስተማረን ያከበረን፣ ጊዜውን ባርኮ ቀድሶ የሰጠን አምላካችን ክብርና ምስጋና ለሱ ይግባው። አሜን። አብሮ ያሰማን።